ትኩረት በአፍሪካ በሱዳን የተቀጣጠለው የሕዝብ እንቅስቃሴና እዚያ የሚታየው የተቃውሞው ሰልፍ፣ በባህር ዳር ደግሞ ሰሞኑን የታየው ሌላው ግርግር፣ በአዲስ አበባ ተቋርጦ የሰነበተው የኢንተርኔት መስመር፣ በዘልማድ የአፍሪካ ቀንድ ተብሎ የሚጠራውን አካባቢ ሶማሌ ሳትረሳ እነዚህ ሁሉ ሁኔታዎች አንድ ላይ ተደራርበው ትኩረት እንዲሰጥባቸው እነሱ ሆነዋል። የኤርትራ ስም በሕዝብ ተቃውሞ ሳይሆን እዚህ አውሮፓና እዚ አሜሪካ ከሌላ ጉዳይ ጋር ተያይዘው እንደዚሁ በቂ ቦታ በተመልካቾች ዘንድ ተሰጥቶት ትልቁም ቦታ ይዘዋል። ትኩረት በአፍሪካ የሚለው ፕሮግራማችንም በዚሁ በኤርትራ ጉዳይ ላይ ዛሬ ያተኩራል። ለኤርትራ መንግስት የግር እሾክ ሁነው አላስቆም አላስቀምጥ ያሉት አንዲት የታወቁ ሴትዮ እዚህ አሉ። እሳቸውም ወይዘሮ ሺላ ኬታ ሩት ይባላሉ። ባገኙት አጋጣሚ ሁኔታዎች እዚህ እንደሚጻፍላቸው የአስመራውን አስተዳደር እሳቸው በሁሉም አቅጣጫ የሚተቹ የሚቃወሙና የሚሟገቱ ሰው ናቸው። በተከታታይ ባለፉት ሰባት ዓመታት ጊዜ ውስጥ እዛ ኤርትራ ውስጥ የሚካሄደውን ማንኛውንም ነገር እየሰበሰቡና እየመዘገቡ ወይዘሮ ሺላ ለተባበሩት መንግሥታት ድርጅት ጉዳዩን ድርጅቱ እንዲመረምረው የተሰየሙ ልዩ መልእክተኛ ናቸው። እስከ ዛሬ ድረስ ካቀረቡት ሰነዶች እንደሚታወቀው ልዩ አተኩሯቸውን ያደረጉት በሰብአዊ መብቶች ጥሰት ላይ ነው። ደግመው እና ደጋግመው እኚህ የተባበሩት መንግሥታት ልዩ መልእክተኛ በኤርትራ የሚካሄደውን ሁኔታ ጠጋ ብለው ለመመልከትና የኤርትራን ባለሥልጣኖች ሆነ እዛ የሚኖሩትን ተበዳዮቹን ሁለቱን ወገን ለማነጋገር የመግቢያና የመውጫ ፈቃድ ወይዘሮ ሺላ ቢጠይቁም በፕሬዝዳንቱ በአቶ ኢሳይያስ አፈወርቂ የሚመራው የኤርትራ መንግሥት እዛ አካባቢ ተጽፎ እንደተነበበው ድርሽ እንዳይሉ የተከለከሉ ልዩ መልእክተኛ ናቸው። የሰብአዊ መብት ጉዳይ በኤርትራ ጄኔቫ ውስጥ በሚካሄደው አርባ አንደኛው ስብሰባ ላይ ዘንድሮ ትልቁን ቦታ ይይዛል። እዚያም ላይ ትልቅ ፊልምያ ይታያል ተብሎም በተመልካቾች ዘንድ እዚህ ይጠበቃል። በዚህ ስብሰባም ላይ ወይዘሮ ሺላ የተባበሩት መንግስታት ድርጅት ልዩ መልእክተኛ ሆነው እንደገና እሳቸው እንዳይመረጡ የኤርትራ መንግሥት የውስጥ አዋቂዎች እዚህ እንደሚሉት ይፈልጋል። ር አትን ስ ንን አሁን በሚካሄደው የተባበሩት መንግስታት የሰብአዊ መብት ጉባኤ ላይ አምነስቲ ኢንተርናሽናል እና ሌሎች የበጎ አድራጎት ድርጅት ተወካዮች የወይዘሮ ሺላ የሥራ ዘመን እንደ ገና ለሚመጡት ዓመታት እንዲራዘምላቸው እኛ እንፈልጋለን። ነገር ግን እኛ ስንመለከተው ጉባኤው ይህን ማድረግ አይፈልግም ምክንያቱም በኤርትራና በኢትዮጵያ መካከል የተካሄደው የእርቅ ስምምነት በእነሱ ግምት ወሳኝ በመሆኑ ነው። የሆነው ይሁን፣ እኛ ኤርትራን አስመልክቶ የአምኒስቲ ኢንተርናሽናሉ ተወካይ ሚስተር ቮልፍጋንግ ሽራይነር ለጣቢያችን እንዳሉት የሰብአዊ መብት መከበር ጉዳይ በኤርትራ ምኑም ስላልተነካ ምኑም ስላልተቀየረ፣ ሴትዮዋ በጀምሩበት ስራ ይቀጥሉበት ባይነን ለሰብአዊ መብት መከበር በኤርትራ የሚሟገቱት ድርጅቶች እዚህ አውሮፓና እዚያ አሜሪካ እነሱ እንደሚሉት ሁኔታው እዚያ ድሮም ሆነ አሁን በምንም አይነት ለውጥ ሳያሳይ ላለፉት ሰላሳ ዓመታት በአገሪቱ ላይ የተዘረጋው ጭቆና እንዳለ ቀጥሏል። ሁማን ራይትስ ዎችና አምኒስቲ ኢንተርናሽናል እነዚህ ሁለቱ በዓለም አቀፍ ደረጃ ለሰብአዊ መብቶች መከበር በዓለም ዙሪያ የሚሟገቱት ድርጅቶች አሁንም ቢሆን ከኢትዮጵያ መንግሥት ጋር እርቅ ቢወርድ በኤርትራ የሰው ልጆችን መብት በዛ አካባቢ እንደ ተረገጠና እንደ ተገፈፈ፣ እስራትና ግርፋት፣ ወከባና ማስፈራራት በኤርትራ አሁንም እዛ እንደነገሰ እነሱ ይናገራሉ። እነሱም ይጽፋሉ፣ አደባባይም ላይ ወጥተው ለሕዝብ ያስታውቃሉ። ይህ ሁሉ ሆኖ ኤርትራ ባለፈው ዓመት በጥቅምት ወር በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ የሰብአዊ መብት ምክር ቤት ውስጥ ተወካይ ሆና ይህች አገር ያኔ መመረጧ ብዙ ተመልካቾችና ብዙ ታዛቢዎች እዚህ እርምጃው እጅግ አድርጎ እነሱን አስገርመዋል። ነገሩ በተባበሩት መንግሥታት ድርጅቱ ውስጥ ፈጽሞ አዲስ አይደለም እንደ ካሜሩንና እንደ ሱማሊያ እንደ ባህሬንና እንደ ፊሊፒን እንደ ባንግላዳሽና እንደ ሊቢያ ያሉ አገሮች የሰብዓዊ መብት ምክር ቤት ውስጥ አባል ሁነው በጊዜያቸው እነሱም ተመርጠዋል ቀደም ሲል ቻይናም አባል ሁና ነበር ሳውዲ አረቢያና እንዲሁም እንደ ኮንጎ ያሉ አገሮች እነዚህ ሰብአዊ መብት ምን እንደሆነ የማያውቁና የማይቀበሉ እንዲያውም የሚረግጡ መንግሥታት የምክር ቤቱ አባል ሆነው እነሱም ተመርጠዋል። ከሦስት ዓመት ቆይታ በኋላም እንደሚታወቀው የሥራ ጊዜያቸው ሲያልቅ ከምክር ቤቱ ተራ በተራና አንድ በአንድ እነሱ ተሰናብተዋል። አርፎ የማይቀመጠውና ዝም ብሎ የማይተኛው አምኒስቲ ኢንተርናሽናል በዚህ ሳምንት ኤርትራን አስመልክቶ አንድ ዘገባ አውጥቶን በትነዋል። በዚሁ ዘገባው ላይ የፕሬዝዳንት ኢሳያስ አፈወርቂ መንግሥት ተጽፎ እንደተነበበው ዜጎቹን እዚያ ከማዋከብና ከማሰቃየት አልፎ በውጭ አገር በስደት የሚኖሩትን ተቃዋሚዎች እነሱን እስከ ማስፈራራትም ድረስ ዘልቆ እንደሄደም አምኒስቲ ኢንተርናሽናል ዘግበዋል። ኬንያ ዲያስፖራ ኤርትራ፣ በኬንያ የሚኖሩ የኤርትራ ዜጎች የአምኒስቲ ተወካይ ሚስተር ቮልፍጋንግ ሽራይነር ለጣቢያችን ለዲ ደብልዩ ቀጥለው እንዳሉት ባልሆነ ሰንካላ ምክንያት የኤርትራን መንግሥት ለመገልበጥ እነሱ ሴራ የሚመቱ ሰዎች ናቸው ተብለው በጅምላ ተከሰዋል። ፓስፖርታቸውም እንዳይረዝም ማዘጃ ወጥቶ ተከልክለዋል። ይህ በመሆኑ እዚያ የሚኖሩ የኤርትራ ተወላጆች ፈርተው ምንም አይነት ነገር ድርጅቱን በተመለከተ ከመናገር ተቆጥበዋል። በአውሮፓ የሚኖሩትን ኤርትራውያኖች ወደ ማስፈራራትና እነሱንም በዛቻ ዘመቻ ዝም ለማሰኘት የኤርትራ መንግሥት ለሰብአዊ መብት የሚሟገቱ ድርጅቶች እዚህ እንደሚሉት አሁን በቀጥታ ተሸጋግረዋል። በኤርትራም የሚገኙ ቤተ ክርስቲያኖች የዚሁ የክትትል የማስፈራሪያ ዘመቻ ተጽፎ እንደተነበበው ሰለባ ሆነዋል። እነሱም የሚያስተዳድሩት የጤና ጣቢያዎችና ክሊኒኮች ተወካዩ ሚስተር ቶቢያስ ሌነር ለጣቢያችን ለዲደብልዩ እንዳሉት በዚህ ሳቢያ አደጋ ላይ አሁን እነሱ ወድቀዋል። የሰራተኞቹ ድህነትና የኑሮ ሁኔታቸውም እኛ አሁን እያሳሰበን መጥተዋል። ሕክምናና እርዳታ የሚያስፈልጋቸው ወደ አንድ መቶ ሰባ ሺህ የሚጠጉ በሽተኞችም ሁኔታ አደጋ ላይ ወድቀዋል። በሽተኞቹ የሚታከሙበት መድኃኒቶችና የሕክምና መሣሪያዎችም እንዲሁም በሽተኞቹ የሚተኙበት አልጋ ጭምር መንገድ ላይ ተወርውረው ወድቀዋል። ይህ ሁኔታም እጅግ አድርጎ እኛን አሁን ያሳስባል። በዚያም ላይ እንደዚህ አይነቱ ድርጊትም መፈጸሙ ያሳዝናል። የካቶሊክ ቤተ ክርስቲያን መሪዎችና የሃይማኖት አባቶች እዚህ እንደተነበበው የተቃውሞ ደብዳቤያቸውን ለኤርትራ መንግሥት የሚሰማቸው ቢኖር እነሱ አሰምተዋል። በብዙ ሺህ የሚቆጠሩ ሰዎች አገሪቱን እንዳለፉት ዓመታት ዘንድሮም በገፍ እየለቀቁ እግሬ አውጪኝ ማለቱንም ቀጥለውበታል። በዚህ ሁኔታ ኤርትራ የሰብአዊ መብት ምክር ቤት አባል እጩ መሆኗ ብዙዎቹን እጅግ አድርጎ እዚህ አስገርመዋል። ይልማ ኤል ሚካኤል ke Berlin kata